የወጣቶች ዓለም ሮቤል ተመስገን በርሊን ከተማ በሚገኘው አካዳሚ አደር ኮንስታ የጥበብ ማዕከል የሻገተ ዜና የሚል ርዕስ የሰጠውን የጥበብ ሥራ በመስራት ላይ ይገኛል። ሮቤል በማዕከሉ የሚቆየው ለሦስት ወራት ብቻ ሲሆን በስራው ሰዓሊው ከዚህ ቀደም ከለመደው አሰራር ወጣ በማለት ራሱን ለመፈተሽ የጀምረው ነው። ሮቤል ባለፉት ዓመታት የታዘበውን የጋዜጠኞችና ጽሐፍት እስርና እንግልት በተለየ አተያይ ለማቅረብ ደፋ ቀና እያለ ነው። የሻገተ ዜና የሚለው ሀሳብ የመጣው ብዙ ሰው ኢትዮጵያ ውስጥ ወይም ሀገራችን ላይ በጻፈው ነገር ወይም በጻፈችው ነገር ብቻ የተነሳ ችግር ሲደርስባቸው፣ ለምሳሌ መታሰርን፣ መጠየቅን ያለ ህግም በህግም ያሉ እርምጃዎች ሲወሰዱባቸው ሰዎች ብዙ አስተውለናል። በተለይ ደግሞ እንግዲህ በዛው የነበሩ እነ ዞን ዘጠኝ የሚባሉ የወጣት የፌስቡክ ላይ በራሳቸው በሶሻል ሚዲያዎች ላይ እንደዚህ አክቲቭ የሆኑ ጽሁፎችን የሚለቁ የድረ ገጽን መሰረት ያደረገ እንቅስቃሴዎችን የሚያደርጉ ወጣቶች ላይ እስር ተከሰተ። እሱ ነገር ለእኔ ትንሽ የሚያስደነግጥ ወቅት ነበረ። ምክንያቱም ለማንኛውም ሀሳብን የሚገልጽ ወጣት ሀሳብ መግለጽ ችግር ሊያደርስ ይገባዋል የሚል እምነት የለኝም። ግን በዛ የተነሳ እንደዛ ሲሆን በተጨማሪም ደግሞ የተለያዩ ጋዜጦች እና መጽሄቶች ክስ ተመሰረተባቸው እና ሎሚ መጽሄት፣ ፋክት፣ አዲስ ጉዳይ እነዚህ አይነት መጽሄቶች አምስት ወይም ስድስት የሚደርሱ ክስ ተመሰረተባቸው። እና እንግዲህ ያ ምን አሳሰበኝ፣ እኔ አንድ ሰው በእምነቱም እንደተጠበቀ ሆኖ ግን የፈለገውን ነገር እንዲጽፍ የሚሆነው መቼ ነው? ምን ሲሆን ነው የሚለውን ነገር ነው። መጨረሻ ላይ እንግዲህ ትንሽ ቅንያዊ በሆነ መንገድ አንድ ሰው የሻገተ ነገር ተጻፈ ምንም አይሆንም ወይም ተጻፈች ምንም አትሆንም ወደሚለው ነገር ሄድኩኝ ማለት ነው። ይሄ ሲብራራ ደግሞ ምንድን ነው ለምሳሌ ያለፈ ዜና አንድ በሀገር ላይ ተከስቶ የነበረ የፓትርያርኩን ሞት ሊሆን ይችላል። ፓትርያርኩ በሕይወት የሉም የሚለውን ጽሁፍ ዛሬ ላይ የሞቱ ጊዜ መጻፍ የዜናነቱ ልዩነት ይቀየራል። ዜና ከመሆን ያልፍና ዝም ብሎ መረጃ ስላለፈ ነገር የሚዘግብ መረጃ ብቻ ነው ማለት ነው። እንደዚሁ ፖለቲካሊ ሴንሲቲቭ የሆኑ ርዕሰ ጉዳዮችም ላይ ሲያልፉ ቢጻፍ ምንም አይነት ጸሐፊው ላይ ችግር ሊያመጣ ብዬ አላሰብኩም። ያ ምን አደረገኝ? እኔን በእነሱ ጫማ ስር እንዳደርግ አደረገኝ። ነገር ግን በጻፉት ሰዎች ጫማ ስር ሆኜም ደህንነቴ እንዲጠበቅ ማለት ነው። ያረጀ ምንም ጥቅም የሌለው የሻገተ፣ ሊበላ ማይችል እንደማለት እንግዲህ አይነት ዜና ፕሮዲስ ማድረግ ማለት ነው። ደሴ ተወልዶ ያደገው ሮቤል መጀመሪያ ከስዕል ጋር የተዋወቀው በወንድሙ የስዕል ስቱዲዮ፣ ወንድሙና የወንድሙ ጓደኞች በሚሰሯቸው ስዕሎች ነበር። በወንድሙ የስዕል ስቱዲዮ እጁን ያፍታታው ወጣት በአዲስ አበባ ዩኒቨርሲቲ አለ የሥነ ጥበብ ትምህርት ቤት ተምሯል። ወጣቱ እንደ ስነ ጥበብ ባለሙያና ኃላፊነት እንደሚሰማው ሰው ይህን ስራ ለመስራት መነሳቱን ይናገራል። በመጀመሪያም ይሄ ነገር እንዲሰራው አንድ ተጽዕኖ ያሳደረብኝ ነገር እንደ አንድ ኃላፊነት እንደሚሰማው በተመሳሳይ እድሜ ክልል ውስጥ እንዳለ ወጣት ስራው ደግሞ የተማርኩት ትምህርት ያለሁበት ሙያ ከሚጠይቀው ስነ ምግባርም አንጻር ምንድን ነው ኮንትሪቢት ማድረግ የሚችለው ይሄ ነገር የእኔ ጉዳይ ብቻ አይደለም፣ የታሰሩት ሰዎች ብቻ አይደለም፣ የሚያስረውም አካል ጉዳይ ብቻ አይደለም። ይሄ ሰፋ ነው። አንድ ሰው የመረጃ የማግኘት መብቱን፣ አንድ ሰው ሀሳቡን የማስተላለፍ መብቱን፣ ሀሳብ የመግለጽ መብቱን መብቷን የሚገፋበት ነገር እንግዲህ ይሄ ሳሊ ስለሆንኩኝ ወይም ስነ ጥበብ ውስጥ ስላለው ብቻ ሳይሆን ስጋ የለበሰ አካል ያለው መንፈስ ያለው ሰው በመሆኔ የተሰማኝ ስሜት ነው። መጀመሪያ እንግዲህ የነበረው ደግሞ ኢንጀስትስ ፍትህ ማጣቱ ራሱ ፔንፉል ነው። እንግዲህ እንደ ወጣት ከታየ እኔ የነበረኝ ሞሽን እኔ የነበረኝ ስሜት ወደ ሌላው እንዴት ነው ማለፍ የሚችለው? ወደ ሌላው ሲተላለፍም ሰው የራሱን ደግሞ ትርጓሜ እንዲሰጠው ምክንያቱም ዘግቼ መስጠት አልፈለግኩም። እንዳልከው የተለያየ አቋም ያለው ህብረተሰብ የተለያየ ጥግ የያዘ፣ የራሱ የሆነ አይነት እንቅስቃሴና መስመር ያለው ማህበረሰብ ስለሆነ ጀጅ ማድረግም አይደለም። ነገር ግን ይሄንን ነገር ጉዳዩን አጽኖት ተታጭሳል ወይ ታይቷል ወይ በአግባቡ ይሄ ነገር ፈትሸነዋል ወይ የሚለውን ነገር እንግዲህ እኔ ትንሽ ረዲኪለስ በሆነ መንገድ እንደገና ጉዳዩን ተመልሼ የተጻፉትን አርቲክሎች ከብሔራዊ ቤተመዛግብትና መዘክር ሄጄ እነዚህ ክስ የተመሰረተባቸው መጽሄቶችን መጨረሻ ትመስጄ እነሱ ነው እንደገና እየጻፍኩ ያለው። ስላቅ ብለኸኛል አንተ። ስላቁ ህመምም አለው በቅርበት ለሚታዘበው ደርሰው አዲስ ጋዜጣ ሰበር ዜና የሚለው ላይ የፕሬዚደንት ኦባማ መምጣት ምክንያት በማድረግ ግማሽ የሚሆኑ አሸባሪዎች ተፈቱ የሚል ርዕሳ አለው። አዲስ ጋዜጣና አዘጋጆቿ ምርጫው የሰላም የእድገት እንዲሁም የብልጽግና እንዲሆን ይመኛሉ የሚልአለው ርዕዮት አለሙ ተፈታች መቴ ተመልሳ እንደምትታሰር ከመንግስት የተነገረ ነገር የለም የሚል ሌላም ርዕስ አለው። እነዚህ ርዕሰ ጉዳዮች በአንተ ስራ ስትመለከታቸው ዘና ሊያደርጉ ይችላሉ። ነገር ግን የኢትዮ የኢትዮጵያ ፖለቲካ የኢትዮጵያ ነባራዊ ሁኔታ ላይ የሚያሳዩት አንዳች ነገር አለ። ያ ነገር ደግሞ በቅርበት ለሚመለከተው ሕመም ይፈጥራል። አላማው ግን ምንድን ነው? የመጀመሪያው እንግዲህ ለእኔ አላማ ብዬ የማስበው ከኔ መውጣቱ ከኔ ሪሊዝ ማድረጉ አንድ አላማ ነው ብዬ አስባለሁ። ሌላኛው እንግዲህ ግን ሁልጊዜም አንድ የስነጥበብ ስራ አምቢጊቲ ያለው ይሄ በመሀከል ላይ ያለ አይነት ስሜት አለው። ጋዜጣው ለምሳሌ እንደ አሁን ጥቁርና ነጭ በሆነው እንኳ መንገድ ብናየው ደጋፊና ተቃዋሚ የሚባል አይነት ነገር ወይም ደግሞ ኢንዲፔንደንት ሚዲያዎች እና እንደዚሁ ደግሞ በመንግስት የሚሰራጩ ሚዲያ መንገዶች ይኖራሉ። ልክ ይሄኛው ጋዜጣ ግን በመሀል ያለ ነገር ነው። ለምሳሌ እንዳነበብከው ርዕሱ ከየትኛው ወገን እንደሆነም ግራ ያጋባሃል። ግን ረጋ ብለህ፣ ሰከን ብለህ በራሱ መንገድ ስታነበውና ኢንተርፕሬስ ስታደረገው ነው ሜይ ቢ የተሻለ እድል የሚሰጥህ ለመተርጎምም የተሻለ ደግሞ ትንታኔ ነው የሚሰጠው። ለመወያየት እድል ተጀመረ ማለት ነው። ለኔ እንደ አላማም እንደቅድም ይሄ ነው ብሎ መጨረሻውን መገመት አልችልም። ምክንያቱም ይሄ ጋዜጣ የት እንደሚደርስ አላውቅም። ትልልቅ ሆቴሎች ላይ የሚሰቅል ጋዜጣ ይሁን ወይም ደግሞ የቤት ልክ ድሮ ጋዜጣ እንደሚለጠፍበት በአጥሚ ተደርጎ የሚለጠፈው አይነት ጋዜጣ ይሁን እጣ ፈንታው ያንን ነገር ለእኔ አይደለም መወሰኑ። ሞረለስ ቫሊው የሚሰጠው እንግዲህ በየት መንገድ ነው ነው ከዚህ በፊት ደገር ሊዝ ፕሬዚደንት የሚል ወደ መካከለኛው ምስራቅ አገሮች እንጀራ ስራ ፍለጋ የሚሄዱ እንስት ኢትዮጵያውያንን የተመለከተ የሰራኸው ስራ አለ። ይሄኛው የሻገተ ዜና የሚል የሰራኸው ስራ አለ። ሁለቱም ውስጥ ህመም አለ። ፖለቲካው፣ ኢኮኖሚው፣ ማህበራዊ ህይወቱን ለሚታዘብ ሰው ህመም አለው። እነዚህን ስራዎች ስትሰራ አንተ ጋር ያለው ስሜት ምንድን ነው? እንግዲህ መቼም አንዱ በዚህ ሙያ ውስጥ መሆን ለኔ ትልቁ ፕሪቪሌጅ ብዬ የማስበው ጥቅም ወይም ደግሞ እድል ብዬ የማስበው ነገር ህመሙን ራሱን ማካፈል መቻል፣ በተለይ ዝም ብሎ ቃላት በመደበር ብቻ ሳይሆን እንደዚህ ሰው ለሰው ሊቀርብ በሚችል ውበትም ምናልባት በተላበሰ ወይም ደግሞ ጠያቂ በሆነ መንገድ ሰውን ደግሞ እንደዚህ እንቆቅልሽነትን ባለው መንገድ ቢጠይቅ የሚችል ስነ ጥበብ ስራ አምርቶ በሰው ማቅረብ ትልቅ እድል ይመስለኛል። መቼ ያ ነገር ጠቅሞኛል። ለእኔ እንግዲህ ምንድነው የተሰማ ስሜት ላልከኝ፣ ለእኔም ህመም የተሰማኝ ልክ አሁን አንተ ህመም አላቸው እንዳልከው ህመም አለው። ሌላ አለም ላይ የሚካሄደውን ነገር ማየትና ማወዳደር ምናምን አያስፈልገውም። ይሄ እንግዲህ ለእኔ ጀኒውን የሆነ ንጹህ የሆነ የሰው ልጅ ስጋና አካል ስላለው ሊያገኝ የሚገባ ጥቅም መብት ነው ብዬ አስባለሁ። ሊገፋበት የማይገባ መብት ነው። እነዚህ ነገሮች ሲገፉ ደግሞ ማየት እንግዲህ የግድ እኔ ላይ እስኪመጡ መጠበቅ ወይም ደግሞ የግድ እኔ ላይ ሀፕን እስከሚያደርጉ ማየት የለብኝም ብዬ አስባለሁም። ግን አሁን እያልን ያላቸው ጉዳዮች ደግሞ ከምልህ በላይ እንግዲህ እያንዳንዳችንን በሮች አንኳኩ ነገሮች ናቸው። እኔ እህቴም እንደዚህ ለምሳሌ በመካከለኛው ምስራቅ ሁለት እህቶች ሄደው ሰርተው ያውቃሉ። አክስቴ ያለች እስካሁንም እየሰራች ነው በእንዲህ አይነት ሙያ ውስጥ። በፋሚሊ ህይወት ውስጥም ካየኸው በቀጥተኛ እኔ ጉዳዩ ይመለከተኛል። ስለዚህ ያለው ነገር ትኩረት ተሰጥቶታል ወይ እውነት ሰው እያየው ነው ወይ እውነት ትኩረት ሰጥቶ ማድረግ የሚችል አካል እያደረገ ነው ወይ መደረግ ያለበትን የሚለውን ነገር እንግዲህ እንዲታይ ነው ማለት ነው። ኤክስፖዝ እንደማድረግ እንደማውጣት እንደማካፈል ያደረኩት ማካፈል ያደረግኩት በስራዎች ስራዎች ላይ ማህበረሰቡን አገሩን በቅርበት በየቀኑ መታዘብን ነው። እኔ የማስተውለው ሁለት ዓመት ኖርዌይ፣ ለንደን ለኤግዚቢሽን፣ አሁን በርሊን ያለው አሁን እየራክ ነው እንዴ አይ ጉዞ ማድረጉ እንግዲህ ለተለያዩ ዓላማዎች ለምሳሌ አሁን ላለሁበት ፕሮግራም ውስጥ እንድካፈል ይረዳኛል። ሌላም ዓለም ላይ ያሉ ደግሞ በሙያው ተመሳሳይ ሂደት ውስጥ ያሉ ሰዎችን እንድገናኝ፣ ኔትወርክ እንዳደርግ የሚረዳ ነገር አለው። ነገር ግን ለምሳሌ ሁለት ዓመት ኖር ወይ መኖሬ ምናልባትም የበለጠ እንዲያውም የኔው ማህበረሰብ እኔ ኖርኩበት ማህበረሰብ በተለየ መንገድ የተንጸባረቀበት መንገድ ነው ብዬ አስባለሁ። እዛ የቆየሁባቸው ጊዜያት የበለጠ ስለ ራሴ ማህበረሰብ እንዳውቅ የበለጠ ስለ ራሴ ማህበረሰብ እንዳነ እንዳሰላስል ረድቶኛል። አሁንም ቢሆን ተመልሼ እዛውኑ እየኖርኩ ያለሁት መሰረቴም ያለሁበትም ህይወት እዛው ነው። ስለዚህ ካለሁበት ማህበረሰብ ወይም ከምሰራው ሰብጀክት ማተር መራቅ ሳይሆን እኔ ያለሁበትን ማህበረሰብ እኔ ይመለከተኛል የምለው ማህበረሰብ ከተቀረው አለም ጋራ ደግሞ በኮንቴክስት ውስጥ መክተት እንዴት ነው አግባቡ ያለሁበት ቦታ እኔ ያለሁበት ህብረተሰባችን ያለበት ከሌላው ዓለም ከተቀረው ዓለም አንጻር ምን ይመስላል? አሁን ደግሞ ያለው የኮንቴምፖራሪ የስነ ጥበብ ሂደት እኔ ከምሰራው ጋራ፣ ከምኖርበት ማህበረሰብ ከሌሎቹ ማህበረሰቦች ጋር በምን አንጻር ነው ያለው የሚለውን ነገር እንዳይ፣ እንደ አባሪ ነገር ነው እንጂ ያርቀኛል የሚልም ሀሳብ የለኝም። የሻገተ ዜና ሲያልቅ ኢትዮጵያ ውስጥ ላለው ሰው ለእይታ የሚቀርበው በምን መንገድ ነው? የመጨረሻ ፕሮጀክት ውስጥ ምንድን ነው የሚሆነው? እዚሁ በርሊን አካደሚ ደኩንስ ሜይ ላይ ኤግዚቢሽን ይኖረዋል ይሄ ስራ። ስለዚህ እዚህ በርሊን ላይ የሚታይ ነው የሚሆነው። ምናልባት ወደ መቶ የሚደርሱ ጋዜጦች ነው አሁን ለመስራት ያሰብኩት። ያ መቶ የሚደርስ ጋዜጣ ልክ እንደ ስቶክ ሆኖ ወይም ደግሞ ልክ አራት ኪሎ ላይ እንደምታየው ተደርድሮ ጋዜጣው ቁጭ ብሎ ሰዎች እንዲያገላብጡት ነው የሚሆነው። ከዛ ግን ወደ ኢትዮጵያ እንግዲህ ሄዶ እንዴት ነው ማኒፌስትድ የሚሆነው እንዴት ነው ኤግዚቢትድ የሚሆነው እንዴት ነው ለህዝብ የሚቀርበው የሚለውን ገና አላሰብኩትም። ግን አሳታፊ በሆነ መንገድ ለማድረግ ነው አሳቤ። ገና ውሳኔ ውስጥ አልደረስኩም። ምን የመጣልንኝም ሀሳብ የለም። ግን ምናልባት እንደ ሀሳብ አራት ኪሎ ላይ ጋዜጣውን ቁጭ አድርጎ ወይ ለመሸጥ መሞከር ወይም ደግሞ ለሰዎች በነጻ አንብቦ እንዲመልሱ መሞከር እንደዚህ አይነት ኢንተራክቲቭ የሆነ ነገር ለማድረግ አስባለሁ። ምክንያቱም የኛ ሀገር የኤግዚቢቲንግ ባህልም ስለሚለይ ሰው መቶ ኤግዚቢሽን ከማየት ባህሉ ብዙ የራቀ ስለሆነ ወደ ሰው ሄዶ ኤግዚቢሽን ማሳየት ምናልባት ሌላኛው አማራጭም ስለሚሆን አንዳንድ ጊዜ በዛ መንገድ አስበዋለሁ። ግን ቀጣዩን ሂደት ገና አድማጮች፣ የዛሬው የወጣቶች መሰናዶ ጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።